በሙርሌ ጎሳ ታጣቂዎች የተወሰዱ ከተባሉት ኢትዮጵያውያን ሕፃናት ወደ ሀገር የተመለሱት ቁጥር አርባ አራት መድረሱን የጋምቤላ ክልል ፕሬዚደንት አስታውቀዋል። ፕሬዚደንት ጋት ሉዋክ ቱትን በስልክ ያነጋገራቸው እስክንድር ፍለው ተከታዩን አጠር ያለ ዜና አድርሶናል። አስራ አራት ህጻናትን ወደ አገራቸው በመመለስ የተጀመረው ጥረት ተጠናክሮ መቀጠሉን ነው የጋምቤላ ክልል ፕሬዚዳንት ማምሻውን በስልክ የገለጹልኝ። ፕሬዚዳንቱ ጋትሎ አክቱት እንዳሉት ተጨማሪ አስራ አምስት ህጻናት ወደ አገራቸው ተመልሰዋል፣ እናም የተመላሾቹ ቁጥር አርባ አራት ደርሷል። እስካሁን ሁሉም ህጻናት የተመለሱት በመልካም ጤንነት መሆኑንም አረጋግጠዋል። ለህጻናቱ መመለስ ዋነኛው ድርድር የተካሄደው ራሳቸውም የሙርሌጎስ አባል በሆኑት የደቡብ ሱዳን ምክትል የመከላከያ ሚኒስትር ዴቪድ ያው አማካኝነት መሆኑ ይታወቃል። በዚህ ድርድር መሰረት ህጻናቱን ከያሉበት የማሰባሰቡ ስራ ውጤት እያስገኘ መሆኑንም የጋምቤላው ክልል ፕሬዝዳንት አስረድተዋል። መቼ ተጠቃለው እንደሚመለሱ ማወቅ የማይቻለውም ይሄው የማሰባሰብ ስራ በሚወስደው ጊዜ ምክንያት መሆኑን ጠቁመዋል። የተጠለፉት ህጻናት በሙሉ እንደሚመለሱ ግን እምነታቸው ነው እየተገኙ ስለሆነ ይመለሳሉ ነው ያሉት። ወደ ጋምቤላ ክልል የገቡ የሙርሌ ጎሳ ታጣቂዎች በፈጸሙት ጥቃት 208 ሰዎች መገደላቸው፣ 125 ህፃናት ደግሞ ታፍነው መወሰዳቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ